ጥያቄ አስር ከመጸዳጃ ቤት ሲወጣ የሚባለው ዱዓ ምንድን ነው? መልስ፣ ጉፍራነክ። ትርጉሙም መሃርታህን ለግሰኝ ማለት ነው። አቡ ዳውድና ቲርሚዚ ዘግበውታል።